የባይደን ምህረት፣ በፕሬዚዳንቱ ስልጣን ላይ ክርክር አስነስቷል። ፕሬዚዳንት ጆ ባይደን በዚህ ሳምንት መጀመሪያ ለልጃቸው ሃንቸር ባይደን የሰጡት ምህረት የዩናይትድ ስቴትስ ሕግ አውጪዎችን ለአመታት የከፋፈለው ፖለቲካ ትርምስ እንዲያበቃ ምክንያት ሆኗል። የፕሬዚዳንትነት አስተዳደሮች በስልጣናቸው ማገባደጃ ላይ የሚያደርጉት የምህረት አሰጣጥ ሁሌም አከራካሪ መሆናቸውን ገልጻ፣ የአሜሪካ ድምጽ የምክር ቤት ዘጋቢ ካትሪን ጅፕሰን ያደረሰችን ዘገባ ነው። ስመኝሽ የቆየ ወደ አማርኛ መልሰዋለች። ስልጣናቸውን ሊያስረክቡ ሳምንታት ብቻ የቀሯቸው ፕሬዚዳንት ጆ ባይደን ለልጃቸው ሀንተር ባይደን ምህረት ሰጥተዋል። ዋይት ሀውስ ሰኞ ዕለት ባወጣው መግለጫ ሀንተርን ጥፋተኛ ከተባሉበት ከባድ የጠመንጃ ሽያጭና የግብር ማጭበርበር ወንጀል ነጻ ለማድረግ የተወሰነውን ውሳኔ ደግፎ ተሟግቷል። ካሪን ዣምፒር የዋይት ሃውስ የፕሬስ ጸሐፊ ናቸው። ብዙ ታግለዋል፣ ምክንያቱም በፍትህ ስርዓቱ ስለሚያምኑ። ነገር ግን ፖለቲካው ሂደቱን የበከለበት መንገድ ፍትህ እንዲጨናገፍ ማድረጉንም ያምናሉ። በአመቱ መጀመሪያ ባይደን ማንም ሰው አሜሪካ ውስጥ ከህግ በላይ አለመሆኑን በመግለጽ ለልጃቸው ምህረት እንደማይሰጡ ቃል ገብተው ነበር። ለዳኞች ውሳኔ እንደምገዛ ተናግር ያለው ያንን አድርገው ይቅርታ አላደርግለትም። በህግ አስፈጻሚው ምክር ቤት የአብላጫው ዲሞክራት ፓርቲ መሪ የሆኑት ሻክ ሹመር ምህረቱን አስመልክቶ በርካታ ጥያቄዎች ቢቀርብላቸውም ለመመለስ ፈቃደኛ አልሆኑም። ለዚህ ምላሽ የለኝም። ሀንተር ባይደን በውጭ ሀገራት የነበሯቸውን ግንኙነቶች የመረመሩት የምክር ቤቱ አባል የሆኑ ሪፐብሊካኖች ጆ ባይደን ከነዚህ ግንኙነቶች ተጠቃሚ በመሆናቸው ከስልጣን ሊነሱ ይገባል ሲሉ ተከራክረው ነበር። ሆኖም ያንን የሚያረጋግጥ ማስረጃ አልቀረበም። የሀንተር ባይደን ጠበቃ ማርክ ጌራጎስ ምህረቱ ለምን አስፈላጊ እንደሆነ ይናገራሉ። ማንም ሰው ይህ ለፖለቲካ ጥቅም ሲባል የቀረበ ክስ አይደለም ብለው ፊት ለፊት እንዴት መከራከር እንደሚችል አላውቅም። ባይደን ለቀርባቸው ሰው ምህረት በማድረግ የመጀመሪያው የአሜሪካ ፕሬዝዳንት አይደሉም። ሆኖም በፔንሲልቫኒያ ዩኒቨርሲቲ የህግ መምህር የሆኑት ክሌር ፌንከልስቴን ይህ እርምጃ አሳሳቢ ነው ይላሉ። ፍትህ በራሱ መንገድ እንዲሄድ በማድረግ ምሳሌ መሆን አለመቻላቸውንና ምህረት በመስጠት የፖለቲካ እርምጃ መውሰድ እንዳለባቸው ማሰባቸው በጣም ያሳዝናል። ምክንያቱም ወደ ታች የሚመልሰን ነው፣ ወይም ቢያንስ ምህረት የመስጠት ስልጣን በዚህ መልኩ ጥቅም ላይ እንዲውል ያደርጋል። ትራምፕ በመጀመሪያው የስልጣን ዘመናቸው ለ237 ሰዎች ምህረት ሰጥተዋል። አብዛኞቹም በማጭበርበርና በሙስና ወንጀል የተከሰሱ ሲሆኑ መደበኛውን ምህረት የመጠየቂያ መንገድ ሳይከተሉ ይቅርታ ያገኙ ናቸው። ዶናልድ ትራምፕ ከዚህ በፊት ለራሳቸው ምህረት የማድረግ መብት እንዳላቸው መናገራቸውን መርሳት የለብንም። ይሄ ደግሞ የፖለቲካዊ ምህረት የመጨረሻው ጥግ ነው። ትራምፕ እንደ አውሮፓውያን አቆጣጠር በ2020 የተደረገውን ምርጫ ውጤት ለመቀልበስ በዩናይትድ ስቴትስ ምክር ቤት ላይ ጥቃት በመፈጸም ጥፋተኛ ለተባሉት ምህረት እንደሚያደርጉላቸውም ቃል ገብተዋል። በካትሪን ጂብሰን ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ